他们是。 קולה קמון איזה זמן איזה זמן איזה זמן איזה זמן ኢየሱስ ክርስቶስ ወይ ቅዱሳን የሚሆኑ ደቀ መዛሙርትና ንጹሐን ሐዋርያትን እንዲህ አልካቸው፣ እናንተ የምታዩትን ያዩ ዘንድ ብዙ ነቢያትና ጻድቃን ወደዱ፣ አላዩም። እናንተ ዛሬ የምትሰሙትን የሰሙ ዘንድ ወደዱ፣ አልሰሙም። የእናንተ ያዩ ዓይኖቻችሁና የሰሙ ጀሮቻችሁ ግን የተመሰገኑ ናቸው። እኛንም እንደ እነሱ የበቃን አድርገን በቅዱሳን ጸሎት የከበረ ወንጌልን ቃል ሰምተን እንሰራ ዘንድ Nuuuus sun uh -huh. uh uh, -huh. The Salaamu Alaykum 15 ከቁጥር 14 እስከ 31 ወደ ሌላ አገር የሚሄድ ሰው በሩ ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና ለእያንዳንዱ እንደ አቅሙ ለአንዱ አምስት መክሊት፣ ለአንዱ ሁለት፣ ለአንዱም አንድ ሰጠና ወደ ሌላ አገር ወዲያው ሄደ። አምስት መክሊትም የተቀበለው ሄዶ ነገደበት፣ ሌላም አምስት አተረፈ እንዲሁም ሁለት የተቀበለው ሌላ ሁለት አተረፈ አንድ የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ ከብዙ ዘመንም በኋላ የእነዚያ ባሮች ጌታ መጣና ተቆጣጠራቸው አምስት መክሊት የተቀበለውም ቀረበና ሌላ አምስት መክሊት አስረክቦ ጌታ ሆይ አምስት መክሊት ሰጥተኝ ነበር እነሆ ሌላ አምስት መክሊት አተረፉበት አለ ጌታውም መልካም፣ አንተ በጎ ታማኝ ባሪያ፣ በጥቂቱ ታምናሃልና በብዙ ሾማሃለሁ። ወደ ጌታ ደስታ ግባ አለው። ሁለተ ሁለት መክሊት የተቀበለውም ደግሞ ቀርቦ ጌታ ሆይ፣ ሁለት መክሊት ሰጥተኝ ነበር። እነሆ ሌላ ሁለት መክሊት አተረፉበት አለ። ጌታውም መልካም፣ አንተ በጎ ታማኝ ባሪያ፣ በጥቂቱ ታምናሃልና በብዙ ሸማሃለሁ ወደ ጌታ ደስታ ግባ አለው። አንድ መክሊትም የተቀበለውም ደግሞ ቀርቦ ጌታ ሆይ ካልዘራህበት የምታጭድ ካልበተንህበትም የምትሰበስብ ጨካኝ ሰው መሆንን አውቃለሁ፣ ፈራውም እጀም መክሊትህን በምድር ቀበርሁዋት። እነሆ መክሊትህ አለ። ጌታውም መልሶ እንዲህ አለው፣ አንተ ክፉና አኬተኛ ባሪያ ካልዘራሁበት እንዳጭድ ካልበተንሁበትም እንድሰበስብ ታውቃለህን? ስለዚህ ገንዘቤ ለለዋጮች አደራ ልትሰጠው በተገባህ ነበር፣ እኔም መጥቼ ያለኝን ከትርፉ ጋር ወስደው ነበር። ስለዚህ መክሊቱን ውሰዱበት፣ አስር መክሊትም ላለው ስጡት። ላለው ሁሉ ይሰጠዋልና ይበዛለትማል፣ ከሌለው ግን ያ ያለው እንኳ ይወሰድበታል። የማይጠቅመውንም ባሪያ በውጭ ወዳለው ጨለማ አውጡት፤ በዚያ ልቅሶና ጥርስ ማፋጨት ይሆናል። የሰው ልጅ ከክፍሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክቱ ሁሉ፣ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብም ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎቹ እንደሚለይ እርስ በራሳቸው ይለያቸዋል። በጎችን በቀኙ ፍየሎችንም በግራው ያቆማቸዋል። ንጉሱም በቀኙ ያሉትን እንዲህ ይላቸዋል። እናንተ የአባቴ ብሩካኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁ መንግሥተ ሰማያትን ውረሱ። ተርቤ አብልታችሁኛልና፣ ተጠምቼም አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜም ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና። ጻድቃንም መልሰው ይሉታል፣ ጌታ ሆይ፣ ተርበህ አይተን መቼ አበላንስ? ወይስ ተጠምተህ አይተን መቼ አጠጣንህ? እንግዳ ሆነህ አይተን መቼ ተቀበልንህ? ወይስ ታርዘህ አይተን መቼ አለበስንህ? ወይስ ታመህ ወይስ ታስረህ አይተን መቼ ወዳንተ መጣን? ንጉሡ መልሶ እውነት እላችኋለሁ፣ ከሁሉ ከሚያንሱ ከነዚህ ወንድሞች ለአንዱ እንኳ ስላደረጋችሁት ለኔ ያደረጋችሁት ይላችኋል። በዚያን ጊዜም በግራው ያሉትን ደግሞ ይላችኋል፣ እናንተ እርጉማን፣ ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከኔ ሄዱ። ተርቤ አላበላችሁኝምና፣ ተጠምቼ አላጠጣችሁኝምና፣ እንግዳውኝም አልተቀበላችሁኝምና፣ ታርዤ አላለበሳችሁኝምና፣ ታመሜም ታስሬም አልጠየቃችሁኝም። እነርሱም ደግሞ ይመልሱና ጌታ ሆይ፣ ተርበ ወይስ ተጠምተ ወይስ እንግዳ ሆነ ወይስ ታርዘ ወይስ ታመ ወይስ ታስረ መቼ አይተን አላገለገልንህም ይሉታል። ያን ጊዜም እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ለአንዱ ስላላደረጋችሁት ለእኔ ደግሞ አላደረጋችሁትም ብሎ ይመልስላቸዋል። እነዚያም ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ። ሰማይና ምድር ያልፋሉ፣ ቃሌ ግን አልፈም አለ ጌታ ለደቀ መዛሙርቱ። እናምን በቃለ ወንጌል ቅዱስ